ኢህአደግ ደርግን አስወግዶ አዲስ አበባን የተቆጣጠረበት ወደ ስልጣኑም የዘለቀበት ግንቦት ሀያ ሀያ ሰባተኛ ዓመት ዛሬ እየተከበረ ነው። ጠቅላይ ሚኒስትር አብይ አህመድ ዕለቱን አስመልክተው ያስተላለፉት መልእክትም ባለፉት ሀያ ስድስት ዓመታት ከተላለፉት ወጣ ያለ ነው ይላል እስክንድር ፍሬው ከአዲስ አበባ የያዘው ዘገባ። ለገዢው ፓርቲ ኢህአዴግና መንግስት ይህ በዓል ቁጥር ብቻ አይደለም። ይልቁን ባለፉት ዓመታት ተገኙ የተባሉ ድሎች የሚዘረዘሩበት የሚወደሱበት መሆኑ በቀደሙት አከባበሮች ታይቷል። የዘንድሮ በዓል የሚከበረው ባለፉት ሀያ ሰባት ዓመታት ስኬታማ ተብለው ከተወደሱ የገዢው ፓርቲ ቅኝቶች የተወሰኑት መቀየር በጀመሩ ማግስት ነው። ባለፉት ሀያ ሰባት ዓመታት ከኢትዮጵያዊ ማንነት ይልቅ የብሔር የብሔረሰባዊ ማንነት ጎልቶ መሰበኩ እውነታ የበርካታ ምሁራን እምነት ነው። ይህ ደግሞ በኢትዮጵያዊ ማንነትና በኢትዮጵያ አንድነት ላይ ተጽዕኖ እስኪያሳርፍ ድረስ መለጠጡን እነዚህ ምሁራን ይናገራሉ። ከቅርብ ጊዜ ወዲህ በተለይ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ከብሔረሰባዊ ማንነት ይልቅ ኢትዮጵያዊነት ይበልጥ እየተቀነቀነ ነው። ዶክተር አብይ ጠቅላይ ሚኒስትር ሆነው በፓርላማ ቃለ መሐላ ከፈጸሙ በኋላ ያደረጉት የመጀመሪያ ንግግር የዚህ መንደርደሪያ ሆኖ ሊጠቀስ እንደሚችል የምሁራኑ እምነት ነው ንግግሩን የተነተኑት በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል መምህርና የንግግር አጻጻፍ ባለሙያ ዶክተር ጌታቸው ድንቁ ይህንኑ ነበር ያንጸባረቁት። በጉድለትነት በብዛት ሌሎችም ሲጠቅሱት የነበረ ኢህአዴግም እንደዚሁ በግምገማው ያወጣው የዚህ የብሔር ማንነትና የሀገራዊ ማንነት ሚዛን በቅጡ አልታየም እና የኢትዮጵያን አንድነት የሚያጎላው ነገር ጎድሏል የሚለው የብዙዎች ጥያቄ ነበረ። እና ይሄ ንግግር ከዛሬው ጀምሮ በንግግሩ ውስጥ ሳይቀር ኢትዮጵያዊነትን የማጉላትን ጅማሮ የጀመረ ይመስላል ካልተሳሳትኩ 28 ጊዜ። በዚህ ንግግር ውስጥ 35 ደቂቃ ያክል ርዝመት ያለው ንግግር ነው። 28 ጊዜ ኢትዮጵያ በተለያዩ መልኩ ተጠቅሳለች። ከዚህ በፊት ይህች ሀገር የሚል በተለያየ ተዘዋዋሪ ብቻ የሆኑ አነጋገሮችን ተጠቅሞ ይገለጽ የነበረውን ነገር በቀጥታ ኢትዮጵያ፣ ኢትዮጵያዊነት፣ እናንተ ኢትዮጵያውያን እየተባለ በጣም የተደጋገመበት ስለሆነ በዚህ ንግግር ውስጥ ማየው ይሄንን የማጉላት ጅማሮ ነው። ይሄ በዚህ ብቻ በኢትዮጵያ የሚለውን ቃል በመጠቀም ብቻ የሚገለጥ አይደለም። ኢትዮጵያዊነትን ኢትዮጵያኖችን እንደ ሰንሰለት አስሮ የሚይዙ ነገሮችን በመጥቀስና እነሱን በማጉላት ምሳሌያዊ ነገሮችንም ያደረገ ንግግር ነው። የዘንድሮው የግንቦታ በዓል አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ የመጀመሪያው ነው። በሸራተን ሆቴል በሚካሄደው የማጠቃለያ በዓል ላይ ስለመገኘታቸው ንግግርም ስለማድረጋቸው ማረጋገጫ አልተገኘም። በማጠቃለያው በዓል የሚገኙ ንግግርም የሚያደርጉ ከሆነ ግን ከጅምሩ ያሳዩትን አገላለጽ የተከተለና የተለወጠውን የአገሪቱን ሁኔታ የሚያንጸባርቅ እንደሚሆን ተስፋቸውን የገለጹ ተንታኞችም አሉ። የአዲስ አበባ ዩኒቨርሲቲ መምህርና የፖለቲካ ተንታኝ አቶ አበባው አያሌው ይህንኑን ያንጸባረቁት። እንግዲህ መጀመሪያ በጣም ዶክተር አብይን እንደ ሌሎቹ መሪዎች አናቃቸው። በመንግስት ሥራ ላይ ለረጅም ጊዜ ቢቆዩም ማለት ነው። አቶ ለማ መገረሳ ንግግር የታወቀ ነው፣ የሌሎች የታወቀ ነው እና ድንገት ይህን እንግዲህ የፖለቲካ መዝገበ ቃላቱን ቀየሩት። ያ ምን መቼም በኢትዮጵያ ታሪክ ውስጥ ማይረሳ ትልቅ ክስተት ነው፣ እና ቀንም ነበር። አሁንም እንግዲህ መቼም ተመልሰው ይሄ ወደ ተለመደው የፓርቲ ንግግር ወይንም ደግሞ ያለፈውን ተረክ ይገባሉ ብዬ አላስብም። ግንቦት ሀያን እንግዲህ እኔ የምጠብቀው በሳቸው አንድ እንግዲህ የታሪክ ክስተት ነው። የግድ ይዘከራል መዘከሩ ይሄ ስርዓት እስካለም ደግሞ መዘከሩ አይቀርም። በሚዘከርበት ጊዜ ግን ያሶ የተለመደው እየተቀነቀነ ሳይሆን ምናልባትም እስካሁን ካለው ሂደታችን በምን ተምረን ወደፊት ልንደርስበት የምንችለውን ትል በሚያሳይ በኩል ንግግር ያደርጋሉ ብዬ ነው የምጠብቀው እንጂ ያለፈውን አይነት ግንቦት ሀያ ሁሉን ነገር የቀየረልን ሁሉን ነገር የተሳካልን ይሄን ሁሉ ያለውን ልማት ምን ቅብጥርስ የሚለውን ያመጡ ነው ብለው እንደማይሄዱ አውቃለሁ፣ እንደው ገምታለሁ። ግንቦት ሀያ ስንል ግን ዞሮ ዞሮ አንዳንዴ አንድ መረሳት የሌለበት ምንድነው ቢያንስ ቢያንስ እንደው ተወሰነች ዓመታት ትንሽ ደርግ የከለከለውን የዲሞክራሲ ብልጭታ ትንሽ ፈንጥቆ ነበረ እና መሰረተ ልማት በእርግጥ ጦርነት ላይ ያልነበረ ሀገር መሰረተ ልማት የግድ ማስፋፋት አለበት። መንገዱም መብራቱም ምኑም ምኑም ምኑም ይባል፣ ጥሩ ካለፈው የተሻለ ነገር መጥቷል። ግን ትልቁ መሰረተ ማሳ የሰው መሰረተ ልማት ነው። ሰውን መስራት ሰውን መገንባት ሰውን ማነጽ ይቀድማልና አሁንም እንግዲህ ጠቅላይ ሚኒስትሩ ይሄን ያክል መንገድ ተሰርቶ፣ ይሄን ያክል መብራት ኃይል ተዘረግቶ፣ ይሄን ያክል ወደ ውጭ ልከን ምን ምን ሳይሆን እንዶ ካለፈው 27 ዓመት ጉዞ ሰውን ከመፍጠር ኢትዮጵያ የሆነ ዜጋን ከመፍጠር በኢትዮጵያ ላይ ደግሞ የሚኮራ ዜጋ ከማነጽ በኢትዮጵያ ላይ የሚኮራ ዜጋ ከማነጽ አኳያ ምን ተሰርቷል ብለው ያንን ሕሊናቸውም ገምግሞት በዛ ላይ የተመሰረተ ንግግር ቢያደርጉ። ምክንያቱም እስካሁን ድረስ ኢትዮጵያ ለሁሉም አለመሆኖ የተወሰኑ ደግሞ እንደው አንድን ብሔርም አንድን ስርዓትም መንግስትንም ታከው የሚበለጽጉባት ሌላው ደግሞ በየአገሩ ስደት እየሄደ የውቅያኖስና የባህር ራት ይሁንባት፣ ዜጋው የማይተማመንባት፣ ዜጋው የሚያፍርባት፣ ዜጋው የማይኮራባት ዝምብላ ዜጋ ለባ አገር የሚኖረውም ውስጥ ኢትዮጵያ ውስጥ ያለውም አይኮራባትም፣ በስደት ያለውም አይተማመንባትም፣ ሌላውም በኢኮኖሚው በፖለቲካው ጥሏት የሚሄድ ሀገር ስላለች ይሄንን አገር እንዴት አድርገን ወደ ባለቤት ያላት የኔናት የምትባል ኢትዮጵያ እንዴት ትፈጠር ብለው በዚያ መስመርና በዚያ አስተሳሰብ ህዝቡንም አድሬስ ቢያደርጉት። ይመረጣል። ያ እኔ ፍላጎት ነው። የዘንድሮው የግንቦት ሃያ በዓል የሚከበረው ታዋቂ የፖለቲካ መሪዎችንና ጋዜጠኞችን ጨምሮ በሺዎች የሚቆጠሩ እስረኞች በአንድ ጊዜ በተፈቱበት እየተፈቱ ባለበትም ወቅት ነው። ካለፈው ታህሳስ 3 2010 ጀምሮ ለአስራ ሰባት ቀናት የተካሄደው የኢህአደግ ስራ አስፈጻሚ ኮሚቴ ስብሰባ የዚህ መነሻ ነበር። ባለፈው መጋቢት መጨረሻ ወደ ስልጣን የመጡት ጠቅላይ ሚኒስትር ዶክተር አብይ አህመድም ይህንኑ ቀጥለውበታል። እነዚህ በሺዎች የሚቆጠሩ ታሳሪዎች በአንድ ጊዜ እንዲፈቱ በተለይ በአማራና በኦሮሚያ ክልሎች የተካሄዱ የተቃውሞ እንቅስቃሴዎች ግፊት ማድረጋቸውን አቶ አበባው ይናገራሉ። እናም የእስረኞቹ መፈታት የግንቦት ሀያ ድል ሳይሆን በተለይም በሁለቱ ክልሎች በርካቶች መስዋዕትነት የከፈሉበት የተቃውሞ እንቅስቃሴ ውጤት መሆኑን ያስረዳሉ። ኢትዮጵያዊ ማንነትን ከማጉላት አንጻር ካለፉት ዓመታት የተለየ አካሄድ መከተል የጀመረው መንግስት ከዚህ ከዲሞክራሲና ከሰብአዊ መብት አንጻርም የተለወጠ መንገድ እየተከተለ ይሆን? ታሳሪዎቹን የፈታውስ ከዲሞክራሲና ከሰብአዊ መብት አንጻር ባለፉት 27 ዓመታት የሄደበት መንገድ የተሳሳተ ነው ብሎ ከማመን ጭምር ይሆን? አቶ አበባው ይመልሳሉ። ኢህአዴግን እንግዲህ እስከማቀው ትልቁ ችግሩ አንድን ችግር ከምንጩ ማድረግ አይችልም። ያ ሁላ ሰው የታሰረው መብቱ ስለተነፈገ ነው። ያ ሁላ ሰው የታሰረው በየምክንያቱ የፖለቲካ ጥያቄ ስላነሳ ነው እንጂ ወንጀል ሰርቶ አይደለም። እየተፈቱ ያሉትም ደግሞ ወንጀለኞች አይደሉም። በአብዛኛው ያለ በተገቢ ፍትህ በሌለበት መንገድ በሰበብ አስባቡ መብታቸውን መጠየቅ የፖለቲካ ጥያቄ ማቅረብ እንደ ወንጀል ተቆጥሮባቸው ወደ ከርቸል የወረዱ ሰዎች ናቸው፣ ሲፈቱ የነበረ ለዚህ ምንድነው ይሄን ያክል ያስጠበቀ ይሄን ያክል ጊዜ የወሰደ ከተባለ ደግሞ ኢህአደግ ሁልጊዜም እራሱን ወደኋላ አይገመግምም? ዲሞክራሲን አስፍኛለሁ ሆይ ዲሞክራሲን ገንብቻለሁ ሆይ መልካም አስተዳደርን ገንብቻለሁ፣ ዜዶ ዜጎች የራሳቸውን መት የሚጠይቁበትን ተቋማትን ምንን በደንብ አድርጌ መስርቻለሁ? የለም ይለም ይሄን አይደለም። ሁልጊዜም ማለፊያን ያደርገው የነበረ ግጭት ተፈጠረ፣ እሰረው። አንድ ጥያቄ ተነሳ፣ እሰረው። ይሄ ደግሞ እየቆየ እየቆየ ምንድን ላይ መጣ? ህዝቡ ገነፈለ። ለት ጎንደር እንደዛ ነው የተደረገው። በኦሮሚያ አካባቢዎች በተለይ በተለይ ኦሮሚያ ለዘመናት የተጠራቀመ ብሶት ነበረ። ልክ በኦነግ ስም ማይታሰር የለም። የሽብር አዋጁ ከመውጣቱ በፊትም ማለት ነው። ኦነግ ሽብርተኛ ተብሎ በፓርላማ መፈረጁ በፊት ሁሉ ኦነግ እየተባለ በየእስር ቤቱ የተከተተው እንግዲህ በገና እስካሁንም ያልተለቀቀ ብዙ አለ። ህይወቱ በዛ ያለፈ ብዙ አለ። ብዙ ሰው ተገርሏል። እና ጠቅላይ ሚኒስትር መለስ አንድ ወቅት ለስብሰባ ላይ አንድ ነገር ብለው ነበረ፣ ዲሞክራሲያችን ካልሰራ ህዝቡ ይገነፍላል። ያን የሆነው እሳቸውን ለማድነቅ ሳይሆን በየጊዜው ዲሞክራሲ ይገነባል ወይ ነገ የተሻለ ይሆናል እያለ ህዝቡ ይጠብቃል። ግን ነገሮች እየባሱ እየጠበቁ እንደገና ጭቆናው እየባሰ የሀብት ክፍፍሉ አንዱ ከአንዱ እየነጠቀ የባሰ ነገር ሲመጣ ህዝቡ ነው የገነፈለው ስለዚህ ያ የሕዝብ መገንፈል ነው። አይ እርምጃዎችን እና ለሕዝብ የፖለቲካ እስረኞችን እኮ ኢህአዴግ ከመፍታቱ በፊት ማን ነው የፖለቲካ እስረኞች ይፈቱ ብሎ ስም ጠቅሶ ፎቶግራፍ ይዞ የተነሳው? የጎንደር ሰላማዊ ሰልፍ እንደዛው ነበር። ወገኖቻችን ይፈቱ ኦሮሞዎችን ጨምሮ በእያንዳንዱ የኦሮሚያ አካባቢ የተደረጉ ሰልፎች እነ በቀለ ገርባ ሌሎችንም፣ እነ መረራ ሌሎችም፣ እነዚህ ምንም ወንጀል ህፀት የሌለባቸው በፖለቲካ አመለካከታቸው ብቻ የታሰሩ ሰዎች ናቸው። ስለዚህ ህዝቡ ጥያቄውን ፍጥጥ አድርጎ ነው ያወጣው። እንደማይመለስ ደግሞ አሳየ። እንደ ድሮው አይ አንድ ሰልፍ ተደረገ ተበተነ፣ የሚታሰረው ታሰረ። መመለስ አልሆነም። ህዝቡ ቆረጠ፣ ተነሳ፣ ገነፈለ። ብዙ ነገሮችን ፓርቲው እንዲያደርግ አስገደደው። ፓርቲው ያን ሲያደርግ እንደው አሁንም ለጊዜያዊ የችግር የፖለቲካ ማስታገሻ ብሎ ወስዶት ነበር። ግን ነገሮቹ አሁንም ምንድን ነው ጠቅላይ ሚኒስትሩ በረቱበት በዚህ እንደው ምናልባትም ደግሞ ደሞ ገና አዲሱ ጠቅላይ ሚኒስትር እና አዲሱ ጠቅላይ ሚኒስትር እነዚህን ነገሮች በርትተው እንደውም የስራ አስፈጻሚ ኮሚቴው ከተጓዘው የበለጠ መጓዝ መቻላቸው ህዝቡም ደግሞ እንደው ተስፋ እንዲጥልባቸው ትልቅ ምክንያት ሆኗል። የክልል ምክር ቤቶችን ጠንክረዋል። በተለይ ከፍተኛ ሰው በፖለቲካ ምክንያት የታሰረባቸው ሁለቱ ክልሎች ናቸው። የኦሮሚያና የአማራ ክልሎችን ማለት ነው። እነዚህ ሁለቱ ክልሎች በራሳቸው ምክር ቤትም መክረው ወስነው ሁለቱም ድርጅቶችን ማለት ነው ኦህዴድ እና በአዴን እነሱም ጠንከር ያለ አቋም ወስደው በየክልላቸው የታሰሩትን የፖለቲካ እስረኞች አንዳንዶቹ እኮ ራሳቸው ያሰሯቸው ናቸው። ራሳቸው ያሰሯቸው ሲባል ግን አሁን ክልሎቹ ያሰሯቸው ነው። ግን ግፊቱ ከፌዴራል መንግስቱ፣ ሁለተኛ ደግሞ ቀድሞ ከነበሩት የድርጅቶቹ አመራሮች ምክንያት የታሰሩ በየክልሉ ስለነበሩ እነዚህ ከኢህአዴግም በኋላ ከዛ ስብሰባም በኋላ ምክር ቤቶቹም ድርጅቶቹም ጠንካራ ውሳኔ ወስደዋል በመፍታት ረገድ እና የጠቅላይ ሚኒስትሩም ደግሞ ይሄ ሲታከልበትና አሁንም ያሉትን ወደፊት መፍታት ከቻለ ትልቅ የፖለቲካ እርምጃ ነው። አቶ አበባው እንደሚያምኑት ከኢትዮጵያዊ ማንነት፣ ከዲሞክራሲ፣ ከሰብአዊ መብትና ከመሳሰሉት ጉዳዮች አንፃር ወደ ኋላ ሊመለስ የማይችል ውጤት በሕዝብ ትግል ተገኝቷል። የዘንድሮው የግንቦት ሃያ በዓል የሚከበረውም እነዚህ እውነታዎች ወደኋላ ሊመለሱ ከማይችሉበት ደረጃ በደረሱበት ማግስት ነው ባይ ናቸው። አገሪቱ እንግዲህ ያለፈችበት መንገድ እጅግ ሁላችንም የሚያቆስለን ነው። በተለይ ለኛ ለኛ ያን ለሀገር በሙያም በፖለቲካም በምንም ልናደርገው የምንችለውን አስተዋጽኦ የተነፈግንበት ለሀገራችን ሰራን ያናልበት ግን አርባዎች ላይ የደረስን ወጣቶች እጅግ ምንቆጭበት ነው። ምናልባት የፖለቲካ መድረኩ መልካም አስተዳደሩ ምኑ የተመቻቸ ቢሆን ኖሮ እች ሀገር ወደ የት በደረሰች ነበረ እና አሁን ወደ አለፈው እንመለሳለን የሚል ግምት የለኝም። አንደኛ ብዙ ፋንዳመንታል የሆኑ ለውጦች ስላየን ነው። መሰረታዊ ለውጦች አዎ፣ ያ ማን አንደኛው መሰረታዊ ለውጥ ምንድን ነው? ቢያንስ ኢህአዴግ ውስጥ ይሄ በማዕከላዊነት የመወሰኑ ነገር እየቀረ ነው። ግለሰብ የሚያደርገውን አስተዋጽኦ እያደረገ ነው ፓርቲው በአብዛኛው ሲመራ የነበረው እንግዲህ አንድ ጠቅላይ ሚኒስትር ቢያቀርብም ወይም አንድ ሊቀመንበር ቢኖረውም ያ ሊቀመንበር ጠቅላይ ሚኒስትር ቢሆንም ምንድነው የሚያደርገው የነበረ ድርጅቱ እርስ በርስ እዛው ነው የሚል መጠመጠው ከጋር አመራር መርህ ነበር ነው። ያ ነገር እየቀረ ይመስለኛል። አንድን መሪ እኮ መጀመሪያ ላይ የመምራት ኃላፊነቱን ተሰጥቶታል አይደል እንዴ? ለመውቀስም፣ ለመገሰጽም፣ ለማነጽም እስቲ ሂድ ብሎ መተው ያስፈልጋል እና ያ ነገር በኢህአዴግ በኩል ለውጥ ያለ ይመስለኛልና ወደ ኋላም ተመልሶ የለም። የለም ይሄ በድርጅት ነው ምናምነው፣ ውሳኔያችንም በማዕከላዊ ደረጃ የሚወሰን ነው የሚለው ነገር እሱ ስለማይኖር እንግዲህ መሪ ሲባል ብዙ ነገር አለው እና ያንን ይዞ ወደፊት የሚጓዝ አዲስ መሪ ስላለን ምናልባት አዲስ መንገድ አዲስ ደሞ የፖለቲካና የፖሊሲ እድገትም እርምጃዎች የምናይበት ይሆናል ብዬ አስባለሁ። በተለይ በፖለቲካው አዲስ ዘመን ይመጣልናል ብዬ አስባለሁ። ሁለተኛ ደግሞ የማይደገምበት ምክንያት ህዝቡ በምንም አይነት ወደኋላ የሚል ህዝብ አይደለም። የብሔረተኝነት ነገሮች ጠንክረዋል። አሁን ለምሳሌ ኦሮሚያ ያለፈውን እንደው አይነት አስተዳደር፣ ያለፈውን አይነት የፖለቲካ ስርዓት ላስፍን ቢባል ህዝቡ የማይቀበልበት ደረጃ ላይ ደርሷል። በአማራ ክልልም እንደዚያው። በጣም የጠነከረ የብሔረተኝነት ስሜት ነው ያለው። ይሄ ባለበት ነገር ዝም ብሎ የሰጡትን የሚቀበል ወይንም ደግሞ የጫኑትን አሜን ብሎ የሚሸከም ህዝብ በአብዛኛው ኢትዮጵያ የለም። በተለይ ሁለቱም ክልሎች፣ ወደ ደቡብም ደግሞ ብንሄድ ተመሳሳይ ነው። ያ በመሆኑ አንደኛ ከአመራሩ አኳያ አለው የፖለቲካ መሪ እና ወትሮ ከነበረው የድርጅት ውሳኔ አሰጣጥ የወጣ ጉዞ በመኖሩ፣ ሁለተኛ ደግሞ ህዝቡ አሁን በምንም ታምር ወደኋላ ማይልና ለመብቱ የትም ድረስ ቢሆን እንደውም የሚከፈለውን እከፍላለሁ የሚል ህዝብ ነው ያለው። ያለፈውም ነው ለዚህ ያበቃው። አንደኛ ቁጭቱ ነው፣ ሁለተኛ ይሄ ጫናው ነው የፖለቲካ ጫናው ነው። ምክንያቱም ይሄ ህዝብ አንድ አስተሳሰብ ላይ የመጣ ይመስለኛል። እንግዲህ ለአለፉት ሀያ ሰባት ዓመታት ምን አድርጓል የተባለውን ሁሉ አድርጓል። አገር ተወረረ፣ ሄደ፣ ሞተ፣ ቴሌቶን ምንም እየተባለ በየክልሉ ለልማት ያዋጣል ወዶ ይሁን በግድ። አይ አባይ ሊገደብ ነው፣ አሁን ደሞ ሌላ ዙር መዋጮ አለ። ይሄው አይ የአንድ ወር ደሞዝ አይበቃምና አሁን ደሞ ሁለተኛ አድርጉት። እሺ ወታደሩም መምህሩም ገበሬውም ሁሉም። ግን ይሄን ሁሉ ለሀገሩ የሚገባውን ግዴታ እየተወጣ ሁል ጊዜም ሀገር ሲባል እንትን እያለ አገር ሲገነባ ያላየ፣ አገሪቱ ወደኋላ ስትሄድ፣ መብቱ ሲጨፈለቅ ምን ሲያየ ነውና የሚታገስ ሕዝብ አይመስለኝም። በዛም ምክንያት እንደው ወደኋላ ጎትታለሁ የሚል የፖለቲካ ኃይልና እንደው መሪ እንኳን ቢመጣ ግብግቡን የሚችለው አይመስለኝም። ሌላ የፖለቲካ ቁርቅስ ውስጥ ይገባል እንጂ፣ በዚሁ በግንቦት ሃያ በዓልና ባለፉት 27 አመታት ግምገማ ላይ ከመንግስታዊ ሐሳብ አመንጭ ተቋማት ቲንክታንክ ታንክ ምሁራንን ለማነጋገር ስሞክር ሰሞከር ቆይቻለሁ፣ እንደተሳካ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በሌላ በኩል ደግሞ እስክንድርን እያመሰገንን እዚያው እና ቆየውና የዘንድሮ በዓል ግንቦት ሃያ መሆኑ ነው ገዢው ፓርቲ ባለፉት አመታት የተከተለው አካሄድ በህዝብ ትግል መለወጥ በጀመረ ማግስት የሚከበር ነው ብለዋል ቪኦኤ ያነጋገራቸው ምሁራን። እስክንድር ፍሬው ነው ያነጋገራቸው። የግንቦት ሃያ 27ኛ ዓመት በዓል የተከበረው ኢትዮጵያ ካለፉት 27 ዓመታት በተለየ የፖለቲካ ምዕራፍ ውስጥ በምትገኝበት ወቅት ነው። ለሁለት ዓመታት የተካሄዱ የተቃውሞ እንቅስቃሴዎችን ተከትሎ መንግስት የተለያዩ እርምጃዎችን ወስዷል። ጉዳያቸው በፍርድ ቤት ሲታይ ከነበረው ታሳሪዎች የሞት ፍርድ እስከተፈረደባቸው ድረስ በሺዎች የሚቆጠሩ ሰዎች እየተፈቱ ነው። ሰሞኑን ብቻ እንኳን የሞት ፍርድ የተፈረደባቸውን የግንቦት ሰባት ከፍተኛ አመራር አባል አቶ አንዳርጋቸው ጽጌን ጨምሮ በመቶዎች የሚቆጠሩ እስረኞች እንዲፈቱ ተወስኗል። እናም ገዢው ፓርቲ ኢህአዴግ ካለፉት 27 ዓመታት የተለየ አካሄድ መከተል እንደጀመረ እየታየ ነው። በተለይም አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተለመደው የኢህአዴግ መዝገበ ቃላት ወጣ ያለ ንግግር ማድረግ መልእክት ማስተላለፋቸውን ቀጥለዋል። ይህንኑ የግንቦታ በዓል አስመልክቶ ያስተላለፉት መልእክት በአገላለጽም ሆነ በይዘት የተለየ መሆኑ ደግሞ የዚህ ማረጋገጫ ነው። ኢትዮጵያውያን የተለያዩ ስድስት ጉዳዮችን በመከወን በዓሉን እንዲያከብሩ ነው ጠቅላይ ሚኒስትር አብይ በመልእክታቸው የጠየቁት። ኢትዮጵያውያን የጥሞና ጊዜ እንዲኖራቸውና ከራሳቸው ጋር እንዲታረቁ ከጎረቤቶቻቸውና ከቅርብ ሩቅ ወዳጆቻቸው ጋር ያሉ ክፍተቶችንም በርቅና በይቅርታ እንዲሞሉ ጠይቀዋል። ጠቅላይ ሚኒስትሩ በተለያዩ ምክንያቶች የተኳረፉ ወዳጆች፣ ጎረቤታሞች፣ የትዳር አጋሮችና ሌሎችም ይቅር በመባባል ሰላም እንዲያወርዱ በአክብሮት እጠይቃለሁ ያሉበትም የመጀመሪያው ጉዳይ ነው። በአንድ ወይ በሌላ ምክንያት ድጋፋችንን ከሚሹ ወገኖች ጎን እንቁም ሲሉም ጠቅላይ ሚኒስትር አብይ ጥሪ አቅርበዋል። በሶስተኛነት ጠቅላይ ሚኒስትሩ ጥሪ ያቀረቡበት አራተኛ ነጥብ አንባቢ ትውልድ ለመፍጠር የመስራቱ አስፈላጊነት ነው። ኅብረተሰቡ በዓሉን ሲያከብር አካባቢውን እንዲያጸዳ የጠየቁበት ደግሞ አምስተኛው ነጥብ ነው። በስድስተኛነትን ማንኛውም ዜጋ እንደ ግለሰብም ሆነ እንደ ማህበረሰብ በሚያደርጋቸው እንቅስቃሴዎች ለሴቶች የሚሰጠውን ክብር እንዲያሳድግ ጠይቀዋል። ጠቅላይ ሚኒስትሩ ማምሻውን በሸራተን ሆቴል የተካሄደው የግንቦት ሀያ በዓል የማጠቃለያ ዝግጅት ከጥቂት ደቂቃዎች በፊት ተጠናቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ግን በዚህ ስነ ስርዓት ላይ አልተገኙም፣ መልእክትም አላስተላለፉም። በዚህ ስነ ስርዓት ላይ የተገኙት ምክትላቸው አቶ ደመቀ መኮንን እነዚሁም ፕሬዝዳንት ዶክተር ሙላቱ ተሾመ ናቸው። ፕሬዝዳንቱ ዶክተር ሙላቱ በዚሁ ስነ ስርዓት ላይ ባደረጉት ንግግር የዘንድሮው በዓል የሚከበረው በተለየ ወቅት ላይ መሆኑን አስታውሰዋል። የዘንድሮውን የግንቦት ሀደል በዓል የምናከብረው በፈጣንና መሠረተ ሰፊ የለውጥ ማዕበል ውስጥ ሆነን ነው። ባለፉት ሀያ ሰባት ዓመታት በተደረገው እንቅስቃሴ ጠያቂ ትውልድ መፍጠር መቻሉንን ተናግረዋል። የግንቦት ድል በዓል ውጤት የሆነው ፌዴራላዊ ዴሞክራሲያዊ ስርዓታችን የህዝባችን እኩልነትን ለማረጋገጥና ልማትን ለማፋጠን ካስገኘልን ምቹ ሁኔታ ባሻገር ጠያቂና ተሟጋች ህብረተሰብን በመፍጠር በኩል ያመጣልንን ለውጥ ፈጽሞ ልንዘነጋው አይገባም። ይህም በመሆኑ ነው ዛሬ ያለን ትውልድ የድህነትን ወይም አንዳች የመብት ረገጣን አሊያም ኢፍትሐዊነትን አሜን ብሎ ለመቀበል ወይም ለመሸከም ትከሻ የሌለው። የዘንድሮው የግንቦት ሃያ በዓል እየተከበረ ያለው የላቀ ብሔራዊ መግባባትና ዲሞክራሲያዊ አንድነት ለላቀ ሀገራዊ ስኬት በሚል መሪ መፈክር ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።